ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩን በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ እንቆያለን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚያዘጋጀውና በእንግሊዝኛ ምህፃሩ ያሌ እየተባለ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ እንቅስቃሴ ተሳታፊዎች የነበሩ ኢትዮጵያውያን ወጣቶች ባለፈው ሳምንት በድረገጽ አማካኝነት ባደረጉት ስብሰባ ላይ በተለይ በኮሮና ወረርሽኝ ወቅት ሀገራዊ ምክክርን እንዴት ማካሄድ ይቻላል በሚል ሀሳብ ላይ ተወያይተዋል። በውይይቱ ላይ ንግግር በማድረግ ልምዳቸውን ያካፈሉት ሀገራዊ መግባባትን ለመፍጠር የሚንቀሳቀሰው ደስቲኒ ኢትዮጵያ የተሰኘው ሀገር በቀል ድርጅት መስራችና አስተባባሪ የሆኑት አቶ ንጉሱ አክሊሉ ሲሆኑ በተለይ ወጣቶች በዚህ ረገድ ሊኖራቸው ስለሚገባው አስተዋጽኦ አጽንኦት ሰጥተው አስረድተዋል። ስመኝሽ የቆየ በዚህና ወጣቶች በፖለቲካ ተሳትፎ ሊኖራቸው ስለሚገባው ገንቢ ሚና አቶ ንጉሱን አነጋግራቸዋለች። ቀጥሎ ይቀርባል። ዴስቲኒ ኢትዮጵያ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተለያየ ፖለቲካዊ ተሳትፎ ያላቸው ግለሰቦችን ፖለቲካ ፓርቲዎችንና ተቋማት በማወያየት ሀገራዊ መግባቢያ መድረኮችን ለመፍጠር ጥረት ሲያደርግ ቆይቷል። ሆኖም ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮቪድ-19 ወረርሽኝ ምክንያት እንደዚህ አይነት ውይይቶችን በአካል ለማካሄድ አዳጋች ሆኖ ቆይቷል። ታዲያ ዴስቲኒ ኢትዮጵያ በዚህ ወረርሽኝ ወቅት በኢትዮጵያ ተጀምረው የነበሩ ሀገራዊ ውይይቶችን ለማስቀጠል ምን እያደረገ ነው ስንል የድርጅቱን መስራች አቶ ንጉሱ አክሊሉን ጠየቅናቸው። ኮቪድ ፖለቲካዊና ኢኮኖሚያዊ ችግሮች በማወሳሰብ ረገድ ከፍተኛ ሚና ተጫውቷል። አንዱ ያወሳሰበብን ነገር እንደ ልባችን ተሰብስበን እንዳንነጋገር እንዲህ አይነት መልካም ሪፖርቶችን ወደ ሕዝብ ማድረስ እንዳይቻል አድርጓል። ምርጫ እንዲራዘም አድርጓል። ብዙ ነገሮችን አውኳል። እኛ ልክ ይህንን ነገር ማድረግ ሲያቅተን ያደረግነው ነገር ምንድን ነው? ይሄንን ነገር በአካል በየክልሉ ሄደን ለሕዝቡ ማድረስ ባንችል እንኳን ለምን ያሉንን ሌሎች ቴክኖሎጂዎች አንጠቀምም ብለን ወደ ነሐሴ አካባቢ ረጅም ዝግጅት ካደረግን በኋላ ያሉንን ቴክኖሎጂዎች በሙሉ አንድ ላይ አምጥተን የተወሰኑ ሰዎች አዲስ አበባ እንዲሰበሰቡ፣ የተወሰኑት ሰዎች ደግሞ ከያሉበት ክልል ኦንላይን እንዲገቡ፣ አድርገን የተወሰኑ ደግሞ በስልክ እንዲገቡ እያደረግን ውይይቱን ለመቀጠል ጥረት አደረግን። ያን ጊዜ የገጠመን ተግዳሮት አንደኛ በየክልሉ በኢንተርኔት እንዲህ አይነት የዙም አይነት አገልግሎት በሚገባ መጠቀም በጣም ከባድ ነው። ስለዚህ የ ሂዲቲው ራሱ ትልቅ ተግዳሮት ነበረ። ሁለተኛው ሰዎች ዙም እንደዚህ እንደዚህ የመሳሰሉ ቨርቹዋል ፕላትፎርምስ መጠቀም ገና ስላልጀመር ራሱ የቴክኖሎጂ ተግዳሮት ነበረብን። በሶስተኛ ደረጃ ይህንን ውይይት ስናደርግ ሙሉ በሙሉ ቨርቹዋል የምንገናኝበት አይደለም፣ ሙሉ በሙሉ ደግሞ በአካል ተገናኝተን የምናደርገው አይደለም፣ የሁለቱ ቅይጥ ነው። ስለዚህ ሁለቱን እንዴት አድርገን ማካሄድ እንችላለን የሚለው ከባድ ፈተና ነው። ስለዚህ ከኢቢኤስ ቴሌቪዥን ጣቢያ ጋር ተነጋግረን ወሰኑ። ሰዎች ከያሉበት ገብተው ባለፉት ስድስት ወራት እነዚህ አራት የኢትዮጵያ አማራጭ መዳረሻዎች ወይም ቢሆኖች ከተቀረጹ በኋላ ኢትዮጵያ እየሄደችበት ያለው መንገድ ምን ይመስላል፣ ወዴት እየሄድን ነው የሚል ጥያቄ ጠይቀናቸው ብዙ ተወያይተው በጣም ጥሩ ትንታኔ ሰጥተው ያን ነገር በቴሌቪዥን እንዲተላለፍ ተደረገ። በዛ መልኩ ነው እኛ ለመወጣት የሞከርነው። ባለፉት ጥቂት ዓመታት ውስጥ በኢትዮጵያ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ሕይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በሕብረተሰቡ ውስጥ ጥሎት የሚሄደው ማህበራዊ ኢኮኖሚያዊና የስነ ልቦና ቀውስ እጅግ ከፍተኛ የሆነ ነው። ታዲያ ኢትዮጵያ ውስጥ በተለያዩ ጽንፍ ላይ ያሉ ሀሳቦችን አስታርቆ የጥላቸው አመለካከቶችን ለውጦ ወደ ብሔራዊ ውይይትና የእርቅ መድረኮች በአፋጣኝ ለመምጣት ይቻላል ወይ? ሁለተኛው ጥያቄያችን ነው። እኔ በጣም ይቻላል ባይ ነኝ። ይሄ ያለንበትን ተጨባጭ ሁኔታ ስንመለከት ለረጅም ጊዜ የታፈነ ነገር ሰዎች ብዙ ሀሳባቸውን መግለጥ የሚያስመጣቸው የሆነበት ጊዜ ነበር። አሁን ግን ማንኛውም አይነት ሀሳብ እንደፈለገ ይገለጣል። ነገር ግን ፕሬሸሩ እየቀነሰ መሄዱ አይቀርም። ምክንያቱም ይህንን በኃይል በቁጣ፣ በጥላቻ ሀሳቤን እየገለጥኩኝ እሄዳለሁ ብሎ የሚያስብ ሰው ለተወሰነ ጊዜ ያን ስሜቱን እየገለጠ መሄድ ይችላል። ነገር ግን የሚያመጣለት ውጤት እንደሌለ ሲያውቅ ኦኬ፣ ታዲያ ከጩኸት በመለስ ከጥላቻ በመለስ ፍላጎቶች የማሳካት የሚችልበት ነገር ምንድን ነው ብሎ ሲጠይቅ፣ ያለው አማራጭ አንድ ነው። በጠረጴዛ ዙሪያ መወያየት ነው እና ያንን ነገር ማድረግ ይቻላል። ይህንን ነገር ደግሞ እንዲህ አይነት መድረክ እያዘጋጁ ለሰዎች እድል መስጠት ያስፈልጋል። ይህንን ነገር በተደራጀ መንገድ፣ በተቀናጀ መንገድ ባላዘጋጀን ቁጥር ደግሞ ያኛው ያልተደራጀው እንደፈለገ የሚሄደውና የሚነዳው አይነት ንግግር በጣም እየዳበረ ሲሄድ ትንሽ ባህላችንን ይረብሽብናል። ስለዚህ ያኛውን የጠረጴዛ ዙሪያ ውይይትን የሚደግፍ በርካታ ማህበረሰብ እያዳበርን እየጨመርን እየጨመርን ስንሄድ ይሄኛው ማይኖሪቲ ይሆናል አናሳ ይሆንና ሰዎች በዛኛው አስተሳሰብ መመራት ይጀምራሉ። አደጋም የሆነው ይህንን ሰዎች የሚፈልጉትን መንገድ ነገር በስርዓት የሚናገሩበት ሌሎች ደግሞ ይህንን ሀሳብ የሚያዳምጡበት መድረክ ያላዘጋጀን እንደሆነ ነው። እስኪ የወጣቶችን ተሳትፎ እኒ ደግሞ እንግዲህ አሁን እንዳነሳ ነው። ባለፉት አምስት ዓመታት እናም ከዛም በላይ ኢትዮጵያ ተደጋጋሚ የፖለቲካ አለመረጋጋቶች ይታዩባታል። ከቅርብ ጊዜ ወዲህ ደግሞ ግጭቶች፣ ግድያዎች፣ መፈናቀሎች ተበራክተዋል እና እዚህ ውስጥ ደግሞ የወጣቱ ተሳትፎ አለ። በተለይ ማህበራዊ ሚዲያ መስፋፋት ጋር ተያይዞ ወጣቶች በመረጃ ስርጭት በመቀበል እንዲሁም ደግሞ መሬት ላይ በሚታዩ ግጭቶች ውስጥ ተሳትፎች አለው እና እስኪ የወጣቱን ተሳትፎ እንዴት ታየዋለህ፣ በዋና ዋና ውይይቶች ውስጥ? በርካታ ተዋናዮች በሚሳተፉበት ውይይቶች ውስጥ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና አንድ አሁን በቅርብ እኛ የገባን ነገር ምንድን ነው፣ ወጣቶችን በሁለት መንገድ ማሳተፍ ይቻላል። አንዱ ከተለያዩ ተዋናዮች ጋር ላይ ተዋህዶ መወያየት ነው። ሁለተኛው ደግሞ ወጣቶች ራሳቸው ደግሞ ለብቻቸው ሆነው እንደሚቀጥለው ትውልድ ኃላፊነት ተረካቢ አካላት ቁጭ ብለው ያለፈውንም የዛሬውንም የነገው እድል መፍጠር ያስፈልጋል። እና በዚህ መሰረት እኛ አሁን ዴስቲን ኢትዮጵያ እያደረገ ያለው ነገር ለምሳሌ ወጣቶችን ለብቻቸው እንዲህ አይነት ነገሮችን በሚገባ እንዲመለከቱ እያደረግንን ያለ ነው። በቅርብ ያደረግነው ነገር ምንድን ነው? ከአስራ ሁለቱም ክልሎችና የከተማ መስተዳድሮች የተውጣጡ ከሰማኒያ በላይ የተለያየ ፖለቲካ አመለካከት፣ እምነት እና ስብጥር ያላቸውን ወጣቶች አንድ ላይ አምጥተን ኢትዮጵያ የትኛው መንገድ ላይ ነው ያለችው ብለን ጠይቀናቸው ነበር እና በጣም በጣም የሚገርም ሀሳብ ነበረ ከወጣቶቹ ሲመጣ የነበረው እና ይሄ በቴሌቪዥን ይተላለፋል በቅርብ ጊዜ ውስጥ ከአጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣት ድረስ ወጣቱ እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት ሁኔታ ነው። መደበኛ ባልሆኑ አደረጃጀቶች አሁን ኢትዮጵያ ውስጥ ያሉ የፖለቲካ ተሐድሶ እንዲመጣ ወጣቶች ያደረጉትን አስተዋጽኦ እስከ ሞት ድረስ ራሳቸውን ሰጠው ያደረጉትን ነገር አይተናል እና አሁን ያንን እንቅስቃሴ እውቀት ተሰጥቶት እድል ተሰጥቶት መድረክ ተመቻችቶለት እየተወያዩ ሀሳባቸውን እየገለጡ ውሳኔ ውስጥ በሚገባ እየተሳተፉ እንዲሄዱ ማድረግ ያስፈልጋል እና ይሄ አንዱ ነገር ነው። ሌላው ግን በሀገራችን ውስጥ ተጀመረ ያለውን ሀገራዊ ምክክር ውስጥ በሚገባ ወጣቶች በሀገሪቱ ዋና ዋና መሰረታዊ ጉዳዮች ላይ እንዲወያዩ እድል እየተመቻቸ ነው ያለው። ወጣቶች በፖለቲካ ተሳትፏቸው ሊኖራቸው ስለሚገባው ገንቢ ሚና ከአቶ ንጉሱ አክሊሉ ጋር የተጀመረው ውይይት በዚያ ላበቃም። የሙዚቃ አፍታ ውስድን፣ እንመለስበታለን። To. trying to ኢትዮጵያ ውስጥ በአብዛኛው ስናይ ኖር ነው ፖለቲካ ኤሊት ድሪቭን ወይም ደግሞ ጥቂት እውቀት ያላቸው የምንላቸው ሰዎች የሚዘውሩት፣ ሌሎች ደግሞ ተከታይ ሆነው የዛ ዓላማ የሚያስፈጽሙ ሆነው ነው ብዙ የፖለቲካ ሂደታችን የተቀረጸው እና ይሄ ባህል በተንሰራፋበት ሁኔታ ወጣቱ ለሚሳተፍበት ሂደት ጠያቂ ወይም ደግሞ በእውቀት ላይ የተመሰረተ ተሳትፎ እንዲኖረው እንዴት ነው ማድረግ የሚቻለው ያንን ባህል ለመኮትኮት የት ነው መጀመር ያለበት? አስፈላጊ በሆኑ የፖለቲካ ሽግግሮች ጊዜ ወጣቶች ለምንድን ነው ለተወሰነ ጊዜ ብልጭ ብለው ደርግም የሚሉት ብለን ብንጠይቅ፣ የጠመንጃ ፈሙዝ ምላሽ ነው እና ብዙ ወጣቶቻችንን አታናል በየጊዜው። ስለዚህ ወጣቱ ተነስቶ በሚገባ ጠለቅ ብሎ ነገሮችን ማሰብ መተንተን ማሰላሰል፣ መወያየት እንደዚህ አይነት ነገሮችን ይፈራል። ምክንያቱም ትንሽ መደራጀት ነገር ካየ ከአሁን በፊት ይገደል ስለነበር ይጎዳ ስለነበር ነው። አሁን ያንን ነገር መለወጥ አለብን። ከወጣቶች ቢሳሳቱ እንኳን በአመለካከታቸው ቢቸኩሉ እንኳን አንዳንድ ጊዜ በእውቀት በትዕግስት ገርቶ ወጣቶችን ወደዚህ ይህን የውይይት መንፈሳቸው ሳይጠፋ ወደ ትክክለኛው አይነት ነገር ውስጥ እንዲገቡ ማድረግ ያስፈልገናል። ወጣቶች ያሳዩ ያለውን ተሳትፎ በሚገባ እየገራን በእውቀት እያዳበር ነው እያገዝናቸው እየረዳናቸው ከሄድን እንደዚህ አይነት ነገሮች መቀየር እንደሚችሉ አምናለሁ። ይህንን ማድረግ ካቃተን አሁን ወይም ይህን ማድረግ ካልፈቀድን በሚቀጥሉት ሀያ አመታት ውስጥ የሚገጥመን ነገር የምንፈልገው አይነት አይደለም። የማንፈልገው ነገር ነው የሚገጥመን። ሌላ አማራጭ አለን ብዬ እኔ አላምንም። ወጣቶችን እያገዙ እየረዱ አስተሳሰባቸውን ወደ ጠቃሚ፣ ወደ ገንቢ ነገር እንዲቀይሩት እርስ በርስ ወደሚደማመጡበት፣ እርስ በርስ ሀሳቡ ወደሚለዋወጡበት ነገር መቀየር ካልቻልን ተስፋም አለን ብዬ አላምንም። የጋራ ውይይት፣ የመግባቢያ መድረኮችን በመፍጠር ዙሪያ የሚሰሩ ስራዎች በበቂ ሁኔታ አሁን ኢትዮጵያ ውስጥ እየተሰሩ ወይም ጥረቶች ውስጥ ይደረጋሉ ወይም እንዳልከው ዴስቲኒ አንዱ ይሄን ነው የሚሰራው። ግን ደግሞ በበቂ ሁኔታ አለ ወይ? በበቂ ሁኔታ የለም። ሀገራችን አሁን ካለባት ትልቅ ፈተና አንጻር ያንን የሚመጥን አይነት በርካታ የምክክር መድረክ መዘጋጀት አለበት። ከሌለ ማን ነው ይህን ማዘጋጀት ያለበት? የማን ኃላፊነት ነው ይህንን መድረክ ማዘጋጀት? በዋናነት የመንግስት ኃላፊነት። መንግስት ሁለት ኃላፊነት አለው። አንዱ ኃላፊነት ሰዎች የሚሰማቸውን ስሜት ያላቸውን ስጋት፣ ፍርሃት፣ ጭንቀት፣ አቤቱታ ያለምንም ስጋት በመናገራቸው ምንም መዘዝና ችግር ሳይወጣባቸው በሰለጠነ መንገድ ያንን ነገር የሚያቀርቡበት መድረኮች መዘጋጀት አለባቸው። የሰላም ሚኒስቴር እንዲህ አይነት ነገሮችን ወደ ታች እያደረገ ነው ያለው። እስከ ሀያ ሚሊዮን የሚጠጉ ህዝቦች በአብዛኛው ክልሎች የማህበረሰብ ውይይት እያደረጉ ነው ያሉት። ይህ በጣም የሚያበረታታ ነገር ነው። ሁለተኛው ግን ራሱ የፖለቲካ ምህዳሩን መፍጠርና ለምሳሌ የሲቪል ማህበረሰብ ድርጅቶች ዩኒቨርሲቲዎች፣ ሌሎችም ተቋማት እንዲህ አይነት ነገሮችን እንዲያደርጉ ማበረታታት ያስፈልጋል። ሌሎች አካላት ይህን የተከፈተውን መድረክ ተጠቅመው በሚገባ እንዲህ አይነት የሰለጠኑ ውይይቶችን ማካሄድ ይጠበቅባቸዋል እና የሁላችንም ኃላፊነት ነው ማለት ነው። ከተመሰረተ ሶስት አመታትን ያስቆጠረው ዴስቲኒ ኢትዮጵያ ከሀምሳ በላይ ፖለቲካዊ ተሳትፎ ያላቸው ግለሰቦችን የፖለቲካ ፓርቲዎችንና የተቋማት ተወካዮችን በማወያየት ኢትዮጵያ ውስጥ በሚቀጥሉት ሀያ አመታት ውስጥ የሚደረጉ ፖለቲካዊ አካሄዶች ሊፈጥሯቸው ይችላሉ የተባሉ አጼ፣ በጉልበቱ ሰባራ ወንበር፣ የፉክክር እና ንጋት የተሰኙ አራት አማራጭ ሀገራዊ መዳረሻዎችን እንዳስቀመጡ አቶ ንጉሱ ያስታውሱናል። እንደ ሀገር የምንሰጠው ምላሽ አምባገነናዊ፣ የራሳችንን ፍላጎት ብቻ ያማከለ ከሆነ አዜብ ጉልበቱ ትሆናለች ኢትዮጵያ። ይሄ መንግስትን ብቻ ሳይሆን ራሱ እንደ ሀገር፣ እንደ ስርዓት፣ እንደ ህዝብ የምንሰጣቸውን ምላሾች በሙሉ የሚያጠቃለን ነው። ለምሳሌ ለሚያጋጥሙ ችግሮች የምንሰጠው ምላሽ ደግሞ ደካማ ችግሩን የማይመጠን ከሆነ ኢትዮጵያ ሰባራ ወንበር አይነት ምልክት ይኖራታል። የምንሰጣቸው ምላሾች ደግሞ እኔ እበልጣለሁ እኔ እበልጣለሁ የሚል አይነት ከሆነ የፍክክር ቤት አይነት ይሆናል። የፍክክር ቤት ደግሞ ሳይዘጋ ያድራል ተብሎ እንደተጻፈ ባልተዘጋ ቤት ደግሞ የተለያዩ አውሬ ሊገባ እንደሚችል የውጭ አካላት ጣልቃ ሊገቡብን ይችላሉ። በራችን ካልተዘጋ ከተፎካከርን ግን ደግሞ ከሁሉም በተሻለ መንገድ ለችግሮች ሀገራችን የምንሰጠው ምላሽ በውይይት ለመፍታት ከተዘጋጀን፣ ለእርቅ ልባችንን ከከፈትን፣ ተቋማት በደረጃ በደረጃ እየተገነቡ ራሳቸውን የቻሉ ነጻ የወጡ እየሆኑ ከሄዱ ንጋት ይመጣል። ስለዚህ በሁለት ሺህ ሰላሳ ሁለት እንደ ኢትዮጵያ አቆጣጠር የንጋትን ምልክቶች እናያለን የሚል ነገር ተናገሩ እና እነዚህ መሪዎች ተሰብስበው ሪፖርቱን አወጡ። በህዝብ ፊት ቀርበው አራቱን የኢትዮጵያ አማራጭ መዳረሻዎች መለየታቸውን ከነዚህ ደግሞ ንጋት የሚሻለው በጣም የተተሻለ እንደሆነ እነሱም እንደሚመርጡት፣ ለዛም ለንጋት እንደሚሰሩ ቃል ገብተው ሪፖርቱ ተበሰረ እና ያ በጣም ደስ የሚል ነገር ነበር። ይህን ስምምነት ታዲያ ወደ ህዝብ አውርዶ እንዴት ወደ ተግባር መቀየር ይቻላል? ዛሬ ኢትዮጵያ ውስጥ በተደጋጋሚ ለሚከሰቱ ቀውሶችስ አፋጣኝ ምላሽ መስጠት ይቻላል? ለአቶ ንጉሱ የተላለፈ ጥያቄ ነው። እኛ የጀመርነውን ስራ አጠናክረን እንቀጥላለን ብለን እናስባለን። እስካሁን ዴስትኒ ኢትዮጵያ ለብቻው ነበር የሚሰራው። ካሁን በኋላ ግን ከሌሎች ሰባት ድርጅቶች ጋር አንድ ላይ ተጣምረን ሁሉን አቀፍ የሆነ ሀገራዊ ምክክር እንዲጀመር ጠንካራ ስራ እየሰራ እንገኛለን። ሁለተኛው ግን ሀገሪቱ ያላት አሁን የምታልፍበት ነገር ብዙ ታሪካዊ ዳራዎች ያሉት ነገር ነው። እነዚህ ታሪካዊ ጋራ ያላቸው ችግሮች ደግሞ የሚፈቱበት ሌላው መንገድ እርቅ ነው። እኔ በጣም የማዝነው እና በእውነት በጣም የምጓጓው እንደ አገር ይቅር የምንባባልበት እስካሁን ድረስ የመጣንበትን ነገር ቆም ብለን አሰላስለን አንዱ ሌላው ላይ ጣት እየጠቆመ ሁሉም እኔን የተበደልኩት ብሎ ከመናገር ይልቅ ችግሩ ተካፋይ ብቻ ሳይሆን የችግሩን ፈጣሪ አባል ነበርኩኝ ብሎ ሁሉም አሰላስሎ እንደ ማህበረሰብ እንደ ተቋም በቃ ይቅርታ የምንጠያየቅበት ነገር ያስፈልገናል። ጣሊያንን ይቅር ያለ ሕዝብ እርስ በርሱ ይቅር አልተባባልም። አሁን ግን ጣሊያንን ይቅር ካለ እኛም እርስ በርስ ይቅር መባባል እንችላለን። ይህንን ስራ ለመስራት በጣም የሚተጉ ብዙ ተቋማት የእርቀ ሰላም ኮሚሽን፣ ሽማግሌዎች መማክርት ጉባኤ፣ ያለ የሃይማኖት ተቋማት አሉ። ብዙ ጥረት እያደረጉ ነው። ግን በጣም ችግሩ ከመግዘፉ የተነሳ የትናንቱን ነገር ይቅርሳ እንባባል ሌላ የበለጠ የሚያጣሉን፣ የሚያጋጩን፣ የሚያቃቅሩን ነገሮች እየተጨመሩ ነው ያልኩት በየቀኑ አሁን ኢትዮጵያ ያለችበትን አይነት በርካታ ግጭቶችና ቀውሶችን ያስተናገዱ ሀገራት ከችግሮቻቸው መውጣት እንደቻሉ የሚናገሩት አቶ ንጉሱ ኢትዮጵያ ውስጥ ያለውን ልዩነት ያቻቻለ መፍትሔ ማምጣት የሚያስችል ሁኔታ መፍጠር ይቻላል ብለው ያምናሉ። ነገር ግን ይሄ የአንድ ቀን ስራ እንዳልሆነም ያሰምሩበታል። አንድ ሌላ አገር ውስጥ የተወሳሰበ ችግር መፈታት ከቻለ ኢትዮጵያ ውስጥ መፈታት ይችላል። በዚህ በምናልፍበት ጨለማ በሚመስል ነገር ውስጥ እንደዚህ አይነት ተስፋ የተሞላ ነገር እየፈነጠቅን ካል ሄደ ጨለማ በምንፈልገው ፍጥነት እንኳን ባይሆን እየሸሸ እየሸሸ ይሄዳል። እና ሌላ ትልቅ የተማርኩት ነገር እኔ ምንድን ነው ቶሎ ተስፋችን ተገንብቶ ወዲያው ተስፋችን የሚከሰከስበት አንዱ ትልቅ ምክንያት ምንድን ነው? አስማት ነው የምንጠብቀው። አንዲት ነገር በፍጥነት መቀየር ፕሮሰሱን ሂደቱን ካልሰራ ነው ሁልጊዜ ተአምር ብቻ ወይም አስማት ብቻ የምንጠብቅ ከሆነ አስማቶች ወይም እንደዚህ ተአምራት ሬር ናቸው፣ ብርቅ ናቸው። ዝም ብሎ በድንገት የሚከሰቱ ነገር አይደሉም። አንድ ሁለተኛ በፕሮሰስ ውስጥ ነው የሚከሰቱት። እየሰራች ነው እንዲህ አይነት ድንቅ ነገሮች ሊከሰቱ የሚችሉት። እየሰራን መሄድ አለብን። አስማት መጠበቅ የለብን። አሁን ለጠቀስካቸው ችግሮች በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው የወጣቶችም ወደዚህ ወደ አሁን ወዳወራ ነው ወደ እርቅ ወደ ብሔራዊ መግባባት ሀገረ ብሔር ግንባታ ለመሸጋገር ወደሚያስችሉ መድረኮች እንዲመጡ የምታስተላልፈው መልእክት ካለ፣ በአጭሩ እሱን ብለን በሱ እናጠቃለን። በአጠቃላይ የማስተላልፈው መልእክት ተስፋ መቁረጥ የለብንም ነው። ዛፍ ቢቆረጥ እንኳን እንደገና የመለምለም ተስፋ አለው ይላሉ አይሁድ። እና ልክ አንዳንድ ጊዜ ተስፋችን እንደ ተቆረጠ ዛፍ ይሆንብናል፣ ግን የጊዜ ጉዳይ ነው። ልብን የሚያደክም የሚያዝል ነገሮች በየቀኑ ይከሰታሉ፣ ግን በዚህ ውስጥ ሁሉ ተስፋ የማይቆርጥ ትውልድ ነው አገሪቱን ወደ ተሻለ ነገር ውስጥ መውሰድ የሚችለው። ስለዚህ በዚህ ሁሉ ነገር ውስጥ ተስፋ ሳንቆርጥ ወደፊት መሄድ እንደምንችል ማሰብ አለብን። ያንን ካላደረግን እና በቃ የተቆረጠ ዛፍ ግንድ ነው ከአሁን በኋላ ተስፋ የለውም ካልን የትም መድረስ አይቻልም። ለምሳሌ የኛን ልምድ ልንከርሽ ውይይት አድርገን በጣም ሰዎች ተነጋግረው ተስማምተው በሚቀጥለው ሳምንት የሆነ ነገር ይከሰታል ሀገሪቱ ላይ። ከዛ እንደገና በቃ እነሱን ወደ ስብሰባኑ ለማለት እንዴት ፈተና ውስጥ እንገባለን። ብዙ ጊዜ ብዙ ነገር አድርገን ይመጣሉ። ሲመጡ ደግሞ እንደገና ትለመልማለች ሕይወታቸው እና አሁን የምንጀምራቸው በጎ ስራዎች ወይም የጀመርናቸው በጎ ስራዎች በሚያጋጥሙን ደንቃራዎች እና ክስተቶች ሊከሽፉብን አይገባም። ይልቁንም የበለጠ እልህ፣ ቁርጠኝነት ሊጨምሩብን ነው የሚገባው። በዚህ በአስቸጋሪ ሁኔታ ውስጥ ሁሉ በቃ ወደፊት ቆርጠን መሄድ የምንችልበትን ዋጋ የምንከፍልበትን ነገር ከፍለን ቆርጠን መሄድ ነው ያለብን። እኔ ይህንን መልእክት ነው ማስተላለፍ መፈልገው። እሺ አቶ ንጉሱ በጣም ነው የማመሰግነው። በተለይ በሀገራዊ መግባባት በመፍጠር ዙሪያ ዴስቲኒ ኢትዮጵያ እየሰራቸው ስላሉ ስራዎች በተለይ ከወጣቶች ተሳትፎ ጋር አያይዘን ጥሩ ሀሳቦች አንስተናል። በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ናፍቆቴና የኔ ሀሳብ ና ሰገገን ልቤ ባንተ ይስከን ናፍቆቴና የኔ ሀሳብ

ራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።